ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ሚያዝያ 3 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን እኔም ሰለሞን ክፍሌ ነን። ኤችአር 128 ተብሎ የሚጠራውን የዩናይትድ ስቴትስ የተወካዮች ምክር ቤት በኢትዮጵያ ላይ የቀረበለትን ውሳኔ አሳልፏል። የምትስማሙ አይበሉ የምትቃወሙ ኖ፣ በሊቀመንበሩ እሳቤ ከሦስት አራተኛ በላይ የሚሆኑት ስለተስማሙ ቀጣይ ሂደቶች ለውሳኔው በተደረሰው ስምምነት መሰረት ታልፈው ውሳኔው ጸድቋል። የተወካዮች ምክር ቤቱ ውሳኔውን ሲያጸድቅ የነበረ ሂደት ነው። ስነ ስርዓት ነው የሰማችሁት። የተቀናጀ ስራ ብዙ ነገር የተማንበት ነው። ግን ዛሬ በመሳካቱ በጣም እድለኛ ነን እና ደስ ብሎ ዘመዶቻችን ረጅም ብትር በአይመቱበት ያስፈራሩበት ይባላል። አፈጻጽሙ ሌላችን ሊገጥሞ ይችላል። ግን ቢያንስ ቢያንስ እንዳሁን ብትር አግኝተናል ማስፈራሪያ በስፍራው ከነበሩ ኢትዮጵያውያን መካከል ከሰጡት አስተያየት የተቀነጨበ ነው። ስለ ውሳኔው መተላለፍ በኮንግረሱ ማለት ነው የኢትዮጵያ መንግስት ምላሽ አለው። ተጠያቂነትን የማስፈን የመልካም አስተዳደር የዲሞክራሲ ምህዳር የሰብአዊ መብቶችን ማክበር በተመለከተ ሌላ አካል ስለነገረን ሳይሆን መንግስት ግዴታ ስላለበት ነው። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ናቸው። በአብይ ርዕስ ዘገባዎችን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኤችአር 128 በሚል መጠሪያ የሚታወቀውና በኢትዮጵያ የሰብአዊ መብቶች እንዲከበሩና ሁሉን አቀፍ መንግሥታዊ አስተዳደር ይኖር ዘንድ ግፊት ለማድረግ ለዩናይትድ ስቴትስ ምክር ቤት የቀረበው ረቂቅ ሕግ በትላንትና ዕለት ያለ አንዳች ተቃውሞ በሙሉ ድምፅ ጸድቋል። በሀገራቸው የሚታየው የሰብአዊ መብት ይዞታ ያሳሰባቸው ትውልደ ኢትዮጵያ አሜሪካውያን ድምፅ ሰጪዎች በጉዳዩ ዙሪያ በተደጋጋሚ የተካሄዱትን የምስክሮች ድምፅ የመስማት ስነ ስርዓቶች ጨምሮ ከዩናይትድ ስቴትስ ምክር ቤት አባላት ጋር በቅርበት በመስራት ባደረጉት ያላሰለሰ ጥረት ህጉ በመጨረሻው ሊጸድቅ በቅቷል። ይህ የአሜሪካ ኮንግረስ ያሳለፈው ኤችአር 128 መሬት ላይ ያለውን ተጨባጭ ሁኔታ ከግምት ያላስገባ ነው ሲል የኢትዮጵያ መንግስት ተቃውሞውን ገልጿል። አድማጮችን ዜና አስመልክቶ ቀደም ሲል እንዳልነው በአብይ ርዕስ በመጽሔቱና በትንታኔ ክፍለ ጊዜ ሰፋ ያለ ዘገባ ይኖረናል። የሩሲያ ኃይሎች ወደ ሶሪያ የሚተኮሱ ማንኛቸውንም ሚሳይሎች አየር ላይ ቀልበው ይጥላሉ ሲሉ በሊባኖስ የሩሲያ አምባሳደር ከተናገሩ በኋላ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ መልስ ሰጥተዋል። ሚሳይሎቹ እየመጡ ነው፣ ሩሲያ ተዘጋጂ ብለዋል ፕሬዚደንት ትራምፕ። ሚስተር ትራምፕ በዛሬው የትዊተር መልእክታቸው በመርዝ ጋዝ የራሱን ዜጎች መፍጀት ከሚያስደስተው አውሬ ጋር ሸሪክ መሆን አያስፈልግም ብለዋል። ሞስኮ በሰጠችው ምላሽ የዩናይትድ ስቴትስ ሚሳይሎች ኢላማ ማድረግ ያለባቸው አሸባሪዎችን እንጂ በሶሪያ ያለውን ሕጋዊ መንግሥት አይደለም ብላለች። የክሬምሊኑ ቃል አቀባይ ድሚትሪ ፔስኮቭ አክለውም በሩሲያው ጦርነት የሚሳተፉ ሁሉ አካባቢውን ከሚያናጋ ማንኛውም እርምጃ መታቀብ አለባቸው ብለዋል። የሶሪያ መንግሥታዊ መገናኛ ብዙሃን በበኩላቸው የዩናይትድ ስቴትስ የሚሳኤል ዛቻ አላስፈላጊና ሁኔታዎችን የሚያባብስ ካልሆነ በቀር መፍትሄ አይሆንም ብለዋል። በሶሪያ ባለፈው ቅዳሜ ጉታ ውስጥ ኬሚካል የጦር መሳሪያ ጥቃት በትንሹ አርባ ሰዎችን ከገደለ በኋላ ሁኔታው በእጅጉ ተባብሷል። በሌላ በኩል በፕሬዝደንት በሻር አላሳድ ታማኝ ኃይሎች ሶሪያ ውስጥ እንደተፈጸመ የሚጠረጠረውን የኬሚካል ጦር መሳሪያ ጥቃት ለመበቀል ሊወሰድ ይችል ይሆናል በሚባለው ወታደራዊ እርምጃ ለመካፈል የአሜሪካ ሸሪኮች ፈቃደኝነታቸውን ገልጸዋል። ይሁንና ከመበቀል አስቀድሞ ይህን የኬሚካል ጥቃት በእርግጥ ሶሪያ ለመፈጸሟ ተጨማሪ መረጃ ማሰባሰብ ስለሚያስፈልግ ዋሽንግተን ተጣድፋ እርምጃ እንዳትወስድ እያሳሰቡ ናቸው። ፕሬዚደንት ዶናልድ ትራምፕ ግን ዛሬ ረቡዕ ባስተላለፉት የትዊተር መልእክት ወታደራዊ እርምጃ እንደሚወሰድ በግልጽ አስቀምጠዋል። የጄሚ ዲትመርን ዘገባ አዲሱ አበባ ያቀርባል። በሶሪያ ላይ በሚቃጣው በማንኛውም ሚሳይል ላይ መልሼ ተኩሳለሁ ስትል ሩሲያ ዝታለች። በየተዘጋጀ ሩሲያ እንሽ አጸፋዊ እርምጃው ግን በጥሩ ሁኔታ ይካሄዳል። አይቀሬ ነው። ይልቁንም የራሱን ህዝብ በጋዝ መርዝ በመፍጀት ከሚደሰት አውሬ ጋር ልትተባበሪ ባልተገባ ነበር። ይህን ነው ትራምፕ ዛሬ ትዊት ያደረጉት። የሩሲያ ባለሥልጣናት ለፕሬዚዳንት ትራምፕ ለመመለስ ጊዜም አልወሰደባቸው። ከአሜሪካውያን ለሚሰነዘረው ጥቃት ሩሲያ በሚሳይሎቹና በኢላማዎቹ ላይም ተኩስ ትከፍታለች ብለዋል። እንዲህ ዐይነቱ እርምጃም ሆነ የሚሳይል ተኩስ በሽብርተኞች ላይ እንጂ ህጋዊ በሆነና ለበርካታ ዓመታትም ዓለም አቀፍ ሽብርተኛነትን ሲዋጋ በኖረ መንግሥት ላይ ሊቃጣ አይገባም ሲሉ የሩሲያዋ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በፌስቡክ ገጻቸው አስፍረዋል። በማኅበራዊ ድረ ገጽ ላይ የሚሰነዝረው ዛቻና ለዛቻውም የሚሰጡ መልሶች በዩናይትድ ስቴትስና በሩሲያ መካከል እየተካሄዱ ባሉበት ወቅት ብሪታንያ፣ ፈረንሳይ እና አውስትሬልያ ከዩናይትድ ስቴትስ ጎን በመቆም የአየር ጥቃቱን ደግፈዋል። ነገር ግን ጥንቃቄ ባለበት ማስተዋል ይሁን ሲሉም ያሳስባሉ። ከዚሁ ጋር አንድ ነገርም በጥያቄ መልክ አንስተዋል። ባለፈው ዓመት ሶሪያ ላይ ዩናይትድ ስቴትስ የወሰደችው ወታደራዊ እርምጃ የሶሪያ መንግሥት ካን ላይ የሳሪን ጋዝ ጥቃት ፈጽሟል በማለት ነበር ግን ሶሪያ ይሄው አሁን መሰል ጥቃት ከማካሄድ መች ታቀበች ይላሉ። ትናንት ማታ የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር በስልክ ሲነጋገሩ እርምጃውን እንደግፋለን እንዳሉ፣ ነገር ግን የእንግሊዝ ባለሥልጣናት ከዚህ ካለፈው ቅዳሜ የኬሚካል ጥቃት ጀርባ እነማን እንዳሉ ግልጽ የሆነ መረጃ እንፈልጋለን ማለታቸውም ድብቅ አልነበረም። የፈረንሳይዋ ፕሬዚዳንት ኤማኑኤል ማክሮን በበኩላቸው ፕሬዚዳንት አሳድ በእርግጥ ቀዩን መስመር ጥሰው ኬሚካዊ ጦር መሳሪያ ጥቃት ከፈጸሙ ይህን ቀጪ የሆነ እርምጃ እንደግፋለን። ይሁንና እርምጃው በሶሪያ መንግሥት የኬሚካል ጦር መሣሪያ ተቋማት ላይ ብቻ ማነጣጠር ይኖርበታል ብለዋል። ይህ የሸሪክ አገሮች የጥቃት ዝግጅት ጊዜ ስለፈጀ ድንገተኛነቱን ከማሳጣት አልፎ ጭራሽኑ የሶሪያ መንግሥት ጥቃቱን ለመመከት የሚዘጋጅበት ፋታ እንደሰጠው ተንታኞች ይናገራሉ። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አንድ የአልጄሪያ ወታደራዊ ማጓጓዣ አይሮፕላን ዛሬ ወድቆ በትንሹ 257 ተሳፋሪዎቹ ማለቃቸውን የሀገሪቱ መከላከያ ሚኒስቴር አስታወቀ። አይሮፕላኑ ከተነሳ በኋላ ከጥቂት ጊዜ በኋላ የወደቀው ከዋና ከተማይቱ ከአልጀርስ ደቡብ ምዕራብ 25 ኪሎ ሜትር ርቀት ላይ ከሚገኘው ከቡፋሪክ ጦር ሰፈር አቅራቢያ ነው። በአደጋው የሞቱት 247ቱ ተሳፋሪዎች ሲሆኑ አስሩ የአይሮፕላኑ ሠራተኞች ናቸው ተብሏል። አስከሬኖቹ የማን እንደሆኑ ለመለየት ወደ አይናጃ ወታደራዊ ሆስፒታል ተወስዶ ምርመራ እየተካሄደ መሆኑን የመከላከያ ሚኒስቴሩ ጨምሮ ገልጿል። አይሮፕላኑ የወደቀበት ምክንያት ምን እንደሆነ የተሰጠ መግለጫ የለም። ሶማሊያና የተባበረው የአረብ ራቢጣ የኤሚሬቱ ዲፕሎማት በአውሮፕላን ጭኖ ሞቃዲሾ ሊያስገባ ሲል በተያዘበት ከፍተኛ ቁጥር ባለው ገንዘብ ምክንያት እየተወዛገቡ ናቸው። የሶማሊያ መንግስት በሦስት ከረጢቶች የተሞላውን 96 ሚሊዮን ዶላር ባለፈው እሁድ ከያዘ በኋላ እንደ ገለጸው እርምጃውን የወሰደው የአረብ ራቢጣው አምባሳደር ገንዘቡ ያለበት ቦርሳ በመመርመሪያ መሣሪያዎች በኩል አያልፍም ብለው ከተቃወሙ በኋላ ነው። ስማቸው እንዳይገለጽ የጠየቁ አንድ የመንግሥቱ ባለሥልጣን ለቪኦኤ እንደተናገሩት አንድ የዲፕሎማቲክ ቦርሳ በውስጡ የጦር መሳሪያ፣ ጥሬ ገንዘብ ወይም ሌላ ሕገወጥ ቁሳቁስ ጭኖ ወደ ሀገር ለማስገባት ከሞከረ ወንጀል ነው። ራቢጣው ገንዘቡ የተላከው የሶማሊያን ጦር እንዲያግዝ በታቀደ ነው ብሏል። በደቡብ አፍሪካ የዘር እኩልነትን ለማስፈን ያለ ድካም ያለ ፍርሃት፣ እንዲሁም በግላቸው ብዙ ዋጋ ያስከፈላቸውን ትግል በማካሄድ የሚታወቁት ዊኒ ማዲኪዜላ ማንዴላ ከህልፈታቸው በኋላ ህዝባቸው በጀመሩት ትግል ለመቀጠል ቃል በመግባት የክብር አሸኛኘት እያደረገላቸው ነው። የዊኒ ማንዴላ ባለፈው ሳምንት በሰማንያ አንድ ዓመት ዕድሜያቸው መለየት የዘር መድሎውን ከደቡብ አፍሪካ ለማጥፋት ለረጅም ጊዜ የተካሄደውንና ለሀገሪቱ የተለያዩ ብሔረሰቦች እኩልነትን ያስገኘውን ትግል ዳግም እንዲታወስ አድርጓል። ዘርዘር ያለ ዘገባ በመጽሔት ክፍለ ጊዜ ይዘናል። የዜናው ክፍለ ጊዜ አበቃ። አብራችሁን እስከ ምሽቱ አራት ሰዓት ቆዩ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭሩ ሞገድ በ19 ሜትር ባንድ በ15 580 በ15 630 በ15 700 እና በ15 785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሚያዝያ 3 2010 ዓ ም ምሽት ፕሮግራም ነው። ቁርሾና ጠባሳን በመተው ጠንካራ የአንድነት ማዕቀፍ እንዲገነባ ጠቅላይ ሚኒስትር አቢይ አህመድ ጠየቁ። ቃምሶ ቃምሶ ሞ በስልት ታግዘን ባደረግነው ትግል በአሸናፊነት ለመውጣት ችለናል። የድላችን ምስጢር ደግሞ ያለፈውን ታሪክ ወደ ኋላ በመቁጠር ሳይሆን ወደፊት አሻግረን በማየት አንድ ላይ ሆነን ለለውጥ በመሥራታችን ነው። ይሁን እንጂ ይሄ ድላችን ውጤታማ ሊሆን የሚችለው የተሰጠንን ኃላፊነት አብረን ሆንን ልንሠራ ከቻልን ብቻ ነው። ጠቅላይ ሚኒስትሩ ዛሬ ወደ አምቦ ወርደው ነበር። በመጽሔት ዘገባ ይዘናል። ኤችአር አር 128 ምንድን ነው እና ይሄ ህገ ውሳኔ የአሜሪካ መንግሥት ኢትዮጵያ ውስጥ በሚደረገው የሰብአዊ መብት ረገጣ፣ የአስቸኳይ ጊዜ አዋጁን፣ የሕዝብ ከአንድ ቦታ ወደ አንድ ቦታ በግዴታ ማባረር፣ የህግ አልባነትን ተቃውሞ የወጣ ውሳኔ ነው። ዶክተር ፍጹም አቻም የለህ የህግ ባለሙያ ናቸው። ዘግየት ብለው ይመለሱና ያብራራሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ውሳኔ 128 በአሜሪካ የሕግ መምሪያው ምክር ቤት ጸድቋል። የኢትዮጵያን የሰብአዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለማቃናት ያለመው ይህ ውሳኔ 128 በዩናይትድ ስቴትስ የሕግ መምሪያው ምክር ቤት ፊት ትናንት ምሽት ቀርቦ ያለምንም ተቃውሞ ጸድቋል። ባልደረባችን ሄኖክ ሰማእግዜር እንደዘገበው ኢትዮጵያውያን አሜሪካና የኢትዮጵያ እንዲሁም የሌሎች ድርጅቶችን ባንዲራዎች ይዘው የተገኙበትና ውሳኔውን ተከትሎ ደስታቸውን የገለጹበት ነበር። ዘገባው ይቀጥላል። የምትስማሙ አይ በሉ፣ የምትቃወሙ ኖ። በሊቀመንበሩ እሳቤ ከሦስት አራተኛ በላይ የሚሆኑት ስለ ተስማሙ ቀጣይ ሂደቶች ለውሳኔው በተደረሰው ስምምነት መሠረት ታልፈው ውሳኔው ጸድቋል። በኢትዮጵያ ለሰብዓዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለማገዝ ያለመ እንደሆነ በመቅድሙ የተቀመጠው ውሳኔ 128 በዩናይትድ ስቴትስ ኮንግረስ የሕግ መምሪያው ምክር ቤት ያለምንም ተቃውሞ በትናንትና ዕለት ሲጸድቅ ነው የሰማ ነው። ማምሻውን በካፒታል ሂል የተሰባሰቡ ኢትዮጵያውያን ውሳኔውን ሲሰሙ በአዳራሹ ውስጥ በልልታና በደስታ ምላሻቸውን ሰጥተዋል። በውጭ ወደ አዳራሹ ለመግባት ለሰዓታት የተሰለፉ ለመግባት ግን እድሉን ያላገኙ እርስ በርስ እየተቃቀፉ እንኳን ደስ ያለህ፣ እንኳን ደስ ያለሽ መባባል ጀመሩ። በዲሞክራቶቹና በሪፐብሊካን አባላት ድጋፍ የጸደቀው ውሳኔ በኢትዮጵያ በአጠቃላይ የሚታዩ ያላቸውን የመብት ጥሰቶችና የዴሞክራሲ አስተዳደር በደሎች የዘረዘረና በአማራና በኦሮሚያ ክልል የደረሱ የሚላቸውን ግድያዎች የሚያወግዝ ነው። ሕጉን ያረቀቁት የኒው ጀርዚ ኮንግረስማን ክሪስ ስሚት ውሳኔው ለድምፅ ከመቅረቡ በፊት የኢትዮጵያ መንግሥት የሰብአዊ መብት ይዞታውንና አስተዳደሩ የቆመላቸው መርሆችም እንደዚሁ የዜጎችን ጥቅም የሚያስከብሩ እንዳልሆኑ ገልጸዋል። ውሳኔው፣ አሉ ክሪስ ስሚት፣ በስድስት የሰብአዊ መብት ድርጅቶች ድጋፍ የተሰጠውና የመብት ጥሰቶች የተዘረዘሩበት ነበር ብለዋል። ኢትዮጵያ የፖለቲካ ለውጥና የምጣኔ ሀብት ተሳትፎ እድል በጠየቁ ወጣቶች በተለይ በአማራና ኦሮሚያ ክልል ለረጅም ጊዜ የዘለቁ ሰልፎች እንደተካሄዱባት የመብት ድርጅቶቹ በድጋፍ ደብዳቤያቸው አስቀምጠዋል። መንግሥቱ ግን ከልክ ያለፈ ኃይል በመጠቀም ከሺህ በላይ ዜጎቹን ገሏል። በትናንትና ዕለት የኦክሎሃማው ሴናተር ጄምስ ኢንሆፍ በዋሽንግተን የፖለቲካ ክበቦች በሚነበበው ቬሂል ላይ ባሳተሙት ጽሑፍ ውሳኔ 128 የምክር ቤቱ አባላት ውድቅ እንዲያደርጉት ጠይቀው ነበር። ለዚህም የሰጡት ምክንያት አዲሱ ጠቅላይ ሚኒስትር ዶክተር አብይ አሕመድና አስተዳደራቸው ለውጥ እንዲያመጡ ዕድልን ውስጥ የሚል ነበር። ኢትዮጵያ በለውጥ ሂደት ላይ በመሆኗ ውሳኔ 128ን ማጽደቅ ተገቢ ያልሆነና ጊዜውን ያልጠበቀ ነው ሲሉ ለኮንግረስ አባላት ደብዳቤ የጻፉት ሌላኛው ሰው ደግሞ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን ናቸው። የኒው ጀርዚ ኮንግረስመን ክሪስ ስሚት ትናንት ማምሻውን ባደረጉት ንግግር በኢትዮጵያ የሚመጡ የአመራር ለውጦች ለሕዝቡ ያመጡት ፋይዳ ከዚህ በፊት አልታየም ብለዋል። Ethiopia's previous transfer of power indicate that leadership change is often followed by unfulfilled promises. በኢትዮጵያ የስልጣን ሽግግርን ተከትሎ በተፈጠሩ ሁኔታዎች የተረዳ ነው። ብዙ ቃል የሚገባና የተገቡት ቃላት ግን የማይሟሉባቸው እንደሆኑ ነው። ተቃዋሚዎችን ለውይይት እየጠሩ በጎን ስልጣን ማጠናከር ነው ሥራቸው። ይሄ ዳግም ሊፈጠር አይችልም። ስለዚህ ይህ ውሳኔ በእያንዳንዳችን የሕዝብ ተወካዮች ሊደገፍ ይገባዋል። በአዳራሹ ዙሪያ ኢትዮጵያውያን በውሳኔ 128 መጽደቅ ደስታቸውን ሲገልጹ ታይተዋል። ኢትዮጵያውያኑ የዘርና የፖለቲካ ልዩነቶቻቸውን አቻችለው ለጋራ ግብ መሥራታቸውን ነው የሚናገሩት። በድርጅትም እንደ ግለሰብም ውሳኔው በሀገራቸው ፖለቲካና አስተዳደር ምን አይነት ለውጥ ያመጣል? በአዳራሹ ዙሪያ የተሰባሰቡ እንደዚሁም በውጭ የነበሩትን አስተያየት ሰብስቤያለሁ። ቀዳሚው ቴዎድሮስ ትርፌ ናቸው። በሰሜን አሜሪካ የአማራ ማኅበር ወኪል ሲሆኑ በአጠቃላይ የአማራ ድርጅቶችን በሰሜን አሜሪካ የሚያስተባብረው አድማስ አካል ናቸው። ግባችን በዚህ የሕግ መምሪያው ምክር ቤት ውሳኔ መቶ 28 ማለፍ ያገኘነውን ኃይል ይዘን በሴኔቱ የቀረበው የውሳኔ ሐሳብ እንዲያልፍ አጋር በማፈላለግ እንሠራለን። ከዚያም በተጨማሪ ውሳኔው ያካተታቸው የመፍትሄ ሐሳቦች በመንግሥቱ ተግባራዊ እንዲሆኑ ከኮንግሬስ አባላት ጋር አብረን እንሠራለን። የውጭ ጉዳይ መሥሪያ ቤቱ እንዲተገብረው፣ ዩኤስኤአይዲ እንዲተገብረው፣ የገንዘብ ሚኒስቴርም እንዲሁ ተግባራዊ እንዲያደርግ እንሠራለን። የኢትዮጵያ መንግሥትም ቢሆን በበኩሉ እንዲያስተካክል የቀረቡ ሐሳቦችን ተግባራዊ እንዲያደርግ እንሠራለን። ይህንንም ለኮንግሬስ አባላት በማሳወቅ እንሰራለን። ግርማ ታደሰ እባላለሁ። ወኪል የመጣው ድርጅት ኦሮሞ አድቮኬሲ አሊያንስ ነው። ከመጀመሪያ ጀምሮ አክቹሊ ስራ የጀመርነው ከ2015 ጀምሮ ነው። በተለይ መጀመሪያ ህዝብ መገደል ሲጀምር 2015 ላይ ድምጽ በማሰባሰብ ነበር። ኮንግረስ ሪቻውት ስናደርግ ነበረው። ያኔ ብዙ አናቅ ምን ሊደረግ እንደሚችል ግን በኋላ ላይ ሴኔት ሪዞሉሽን ተጀመረ። ከዛ ወደ ሀውስ ሄደ እና ከረጅም ዓመት ከኦልሞስት ሁለት ዓመት ስራ በኋላ ይሄ ስራ ደግሞ እኛ ብቻ ሳንሆን የተቀናጀ የተቀናጀ ስራ ለምሳሌ የአማራ አሶሲዬሽን ኦፍ አሜሪካ የሚባል፣ የሂውማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ ሌሎች የኦሮሞ ኮሚኒቲዎች፣ የተለያዩ ኦሮሞ ኮሚኒቲ እና ሌሎች የኢትዮጵያ ኮሚኒቲዎች እኛንም ጨምሮ ኦሮሞ ወልፍ ክስ ያለስን ጨምሮ በጋራስ በቅንጅት ስንሰራ ነበር። ከስፖንሰር ካደረጉት ሴናተሮች ና ሀውስ ሪፕሬዘንታቲቭስ ጋር እና በጣም የረጅም ጊዜ ስራ የተቀናጀ ስራ ብዙ ነገር የተማንበት ነው። ግን ዛሬ በመሳካቱ በጣም እድለኛንን እና ደስ ብሎ ነው። ስሜ መስፍን እባላለሁ። የምኖረው ቨርጂኒያ ነው። ዛሬ ደስ ያለኝ ምንድን ነው? ለብዙ ጊዜ በሀገራችን ውስጥ የሰብአዊ መብት ጥሰት አለ ብለን እዚህ ስንጮ ለአሜሪካ ኮንግረስ ብዙዎቹ አይሰሞኑም ነበር። ዛሬ አዳምጠውን ኤችአር 128 በማሳለፋቸው ትልቅ ደስታ ተሰምቶኛል። የመጣሁት እንትን ነው አባቴንም ስፖርት እንዳደረገው ነው እና እኔም አመሰግናለሁ። ታዘበው አሰፋ እባላለሁ። የአማራ ዲሞክራሲያዊ ሀይል የውጭ ጉዳይ ሰብሳቢ ነኝ። በእኛ በኩል ያለን አቋም በመጀመሪያ በጣም ደስተኛ ነን። ደስተኛ የሆንበት ዋና ምክንያት ወያኔን እኛ የምንታገለው ገዳይ ነው፣ በዝባዥ ነው፣ ጨቋይ ነው፣ ግፈኛ ነው ብለን ነው ወንድሞቻችን በረሃ ወርደው የሚታገሉት። ያንን ደግሞ ዛሬ ተሰደን በምንኖርበት ሀገር በዓለም ታላቅ የሚባለው አሜሪካ በህዝብ ተወካዮች ዘንድ በሙሉ ድምጽ የወያኔን ስርአት የሚያደርገውን በደል ግፍ ተረድተው ለወያኔ ስርአት ቮት ኦፍ ኮንፊደንስ አሳጥተውታል። የአሜሪካ ህዝብ በቃ የወያኔ ስርዓት በኢትዮጵያ ህዝብ ላይ የሚያደርገውን ነገር እናውቃለን እንደማለት ነው። ዛሬ የተሰጠው ቦታ እስከዳድረስ ይባላለው የመጣሁት ከአድማስ ሎክ ቦድ ነው። አድማስ ማለት ደግሞ የአማራ ድርጅቶች እና ማህበራ ስብስብ ነው። ከዛን ነው የመጣሁት እኔ በጣም ደስ ብሎኛል፣ በመጽደቁ ምክንያቱም የለውጡ ሂደት መጀመሩ ነው ገና። ስለዚህ ይህ በመጽደቁ ደስ ብሎኛል። ምን ለውጥ ያመጣል ብላችሁ ታስባላችሁ? እንደ ድርጅት በግለሰብ አንቺ ደግሞ በግለሰብ ደረጃ እማስበው የሚያመጣው ለውጥ ምክንያቱም እኛ ከሀገራችን ውጭ ያለን ኢትዮጵያውያኖች ሀገራችን ውጭ ብንሆንም ሀገራችን ውስጥ ያሉ ኢትዮጵያውያን እየታገሉ ያሉትን ትግላቸውን እናውቃለን። በየቀኑ እየሞቱ ነው፣ እየተሰቃዩ ነው፣ እየተጋረፉ ነው። ስለዚህ የሂዩማን ራይትስ አጠባበቅ በሌላው በሁሉም ዓለም ላይ ያለው ወገኖቻችን ላይ እኛ እዚያ ጋር ኤክሰርሳይዝ እያደረግ ነው ያለ ነው እዛም እንዲሆን ስለምንፈልግ ይሄ እሰ ፕሮሰስ መጀመሩ ነው። ስለዚህ ለሁላችንም ይጠቅማል ብዬ አስባለሁ። ስሜ ትሽቴ ዋቁ ነኝ። እኔ የኦሮሞ ማህበረሰብ በሚኒሶታ ኃላፊ ነኝ። የመጣሁትም ከሚኒሶታ ነው። ዛሬ ሀውስ ሪዞሉሽን 128 በሙሉ ድምጽ በዩኤስ ሀውስ ኦፍ ሬፕሬዘንታቲቭ ወይም የአሜሪካ ምክር ቤት ውስጥ ሙሉ በሙሉ ድምጽ አግኝቶ በማለፉ የተሰማንን ደስታ ለማቅጠር እፈልጋለሁ። ይሄ ደስታ ደግሞ የመላው ህዝብ መላው የኦሮሞ የአማራ፣ የሌላውን ብሔረሰብ ሁሉ የሰራበት በአሜሪካ የሰራበት እና በአገር ቤት ያሉ ሰዎች ልጆች በቅርብ ጊዜ ደግሞ የተገደሉ ሰዎች ውጤት ነው እና ይህንን ደረጃ በማድረሳችን ኢትዮጵያ ወደ የተሻለ አቅጣጫ ለሁሉም ሰው የምትሰራ እንድትሄድ እንመኛለን። አመሰግናለሁ። እኔ ተክሌሻው እባላለሁ። ወክዬ የመጣሁት የአማራ ህልውና ኢትዮጵያ አንድነት ድርጅትን ነው። እንደ ስብስብ ደግሞ አድማስ የሚባለውን የአማራ ድርጅቶች እና ማህበረሰብ ስብስብ የሚባለውን ጋር ወክየን የመጣሁት ይ ስደክምበት ቆይተናል። እንደ ድርጅትም እንደ ግለሰብም ዘመዶቻችን ረጅም ብትር ባይመቱበት ያስፈራሩበት ይባላል። አፈጻጽሙ ሌላችን ችግር ሊገጥም ይችላል። ግን ቢያንስ ቢያንስ እንዲ አምኖ እንግዲህ አሜሪካን የሚታወቅ ሀገር ነው። የዓለምን ፖለቲካ የሚቀይሱ ሀገር ነው። ያለበት በእነሱ እውቅና ተገንቶ ያስራል፣ ይገላል እና ዜጎቹ ላይ የሰብዓዊ ድርጊት ይፈጽማል ና ይሄ ሊቆም ይገባል ብሎ የተወሰነ፣ ይሄ በራሱ ትልቅ ውሳኔ ነው። ወደ ተግባር እንዴት ይለወጣል? የእኛን ጥረት ይጠይቃል። ወደ ተግባር እንዴት ይለወጣል? የህዝቡን ጥረት ይጠይቃል። አትሊስት አንድ አሁን ብትር አንግተናል ማስፈራሪያ ዓለም ሊቀበልበት የሚችል እነዚህ ለጋሽ ሀገሮች የምንላቸው አበዳሪ ሀገሮች የምንላቸው ወይም ብለው ዛሬ ወጣት መሪዎች እያሉ ሲያጠረቡ የነበሩ ሰዎች አለመሆናቸውን ያሳየ ነው፣ እና ይህ ለኢትዮጵያ ዛን ተስፋ ነው። መቼም ተስፋ ዓለም ህዝብ የሚኖሩ በተስፋ ነው። እንደዚያ ነው የማየውነ የውሳኔ 128ን ሀሳብ ያረቀቁት የኒው ጀርዚ ኮንግረስማን ክሪስ ስሚት ከዚህ በፊት እንደተናገሩት ውሳኔ 128 ለኢትዮጵያ መንግሥት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው ብለው ነበር ሌሎች እንደዚህ ነው የሚያዩዋችሁ የሚል መልእክት ያስተላልፋል። ዓላማውም ራሳቸውን ፈትሸው ማሻሻያዎች እንዲያደርጉ ነው ማለታቸው ይታወሳል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ፣ ከካፒተል ሂል አመሰግናለሁኝ። ሄኖክ፣ ይኸው የአሜሪካ ኮንግረስ ያሳለፈው ኤችአር 128 መሬት ላይ ያለውን ተጨባጭ ሁኔታ ከግምት ያላስገባ ነው ሲል የኢትዮጵያ መንግሥት ተቃውሞውን ገልጿል። ውሳኔው ወቅቱን የጠበቀ አይደለም፣ አግባብነት የለውም ብለዋል የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ። የኢትዮጵያን መንግሥት አቋም የያዘውን ዘገባ እስክንድር ፍሬው ከአዲስ አበባ ይዟል። የኢትዮጵያ መንግስት ኤችአር 128ን መቃወም የጀመረው ገና ከጅምሩ ነው። በተለያዩ አጋጣሚዎችም አቋሙን ይፋ ያደረገ ቆይቷል። አዋጁ ትናንት በኮንግረሱ ከጸደቀ በኋላ ያንጸባረቀው አቋም ደግሞ ወቅታዊውን ሁኔታ መነሻ ያደረገ ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ እንዳሉት ውሳኔው ወቅቱን የጠበቀ አይደለም፣ አግባብነትም የለውም። የኢትዮጵያ ህዝብ ህገ መንግስታዊ የመብት ጥያቄዎችን በተለያዩ መንገዶች ሲያነሳ መቆየቱን ሚኒስትሩ አስታውሰዋል። መንግስትም ችግሮች መኖራቸውን አምኖ እርምጃ እየወሰደ መሆኑን ዶክተር ነገሪ ማሳያዎችን በመጥቀስ ጭምር አብራርተዋል። የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ለነዚህ ችግሮች መፍትሄ እንደሆኑ የወሰዱት እርምጃ አለ። ኃላፊነታቸውን ለቋል። እሳቸውን በመተካት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን በቅርብ ባደረጉት ንግግር እስካሁን የተከሰቱትን ችግሮች መንግስት ራሱ ኃላፊነት እንደወሰደ ከዚህ በፊትም ደግሞ ቅርታ እንደጠየቀ በቅርታ ማለት ብቻን ሳይሆን ደግሞ የሕግ የበላይነትን ለማስከበር ከምን ጊዜውም በበለጠ ሁኔታ በተሻለ ሁኔታ ለመስራት ቁርጠኛ መሆኑን የገለጸበት ሁኔታ አለ። እንግዲህ እዛ ላይ የተገለጹት ተጠያቂነትን የማስፈን የመልካም አስተዳደር የዲሞክራሲ ምህዳር የሰብአዊ መብቶችን ማክበር በተመለከተ ሌላ አካል ስለነገረን ሳይሆን መንግስት ግዴታ ስላለበት ነው። ምክንያቱም ይሄ ህገ መንግስታዊ መብቶች ናቸው። በዚህ ደግሞ ክፍተቶች፣ ጥሰቶችም ሲስተዋሉ ነበረ። መንግስትም ደግሞ በዘረጋቸው የዲሞክራሲ ተቋማት ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን በኩል ሲያጠና የቆይበት እና በተጠያቂነት ላይ ልናይ ምንም ድርድር እንደማይኖር መንግስት በግልጽ ያስቀመጠበት ሁኔታ አለ። እንግዲህ በምፈለገው ፍጥነት እንዲሄድና ህዝባችን እያነሱ ያሉ ጥያቄዎች ምላሽ እንዲያገኝ አሁን ደግሞ በአዲስ መልክ ትልልቅ የሪፎርም እርምጃዎች መንግስት እየወሰደ ባለበት ነው። እንግዲህ ይሄ የወጣው ስለዚህ ወቅታዊም አይደለም። አሁን ይህንን የተጀመረውን አዲስ እርምጃ የዜጎቻችንን ጥያቄዎች የመመለስ እርምጃ ከአዲሱ አመራር ጋር ሆኖ መደገፍ ነው እንጂ በተለይም ሕዝብን የሚያደናግር ያውም ደግሞ መሬት ላይ ያለውን ነባራዊ ሁኔታውን በተለይ አሁን እየገለጽኩ ያለውን ለለውጥ ያለን ተነሳሽነት ከግንዛቤ ውስጥ ያላስገባ ውሳኔ ስለሆነ ጠቃሚ ነው ብለን አንወስደውም ማለት ነው። በመንግስት ተወሰዱ ያሏቸውን ሌሎች አዎንታዊ እርምጃዎችም አብራርተዋል ሚኒስትሩ። በተለይ ባለፉት ሶስት ዓመታት ያጋጠሙን ችግሮች ሁላችንንም ያሳዘነ ነው እና ይህን ለመለወጥ ደግሞ በተለይ አዲሱ አመራር ለወቅታዊ ችግር ተገቢው ምላሽ ለመስጠት ለምሳሌ በንግግራቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ ያደረጉበት ከተፎካካሪ ፖለቲካ ፓርቲዎች ጋር አማራጭ እንዳላቸው ኢትዮጵያዊ ዜጋ ሀገር ወዳድ ዜጋ ነው የምንቆጥራቸው። ጠላቶቻችን አይደለም። ተቃዋሚም አንላቸውም። አብረን እንሰራለን። እኛ የተወሰነ ርቀት ከዚህ በፊት ካደረግነው ርቄን መሄድ አለብን፣ ኢንጌጅ ማድረግ አለብን ብሏል። እነሱም ብቻ ሳይሆን ደግሞ ውጭ ያሉትም የኢትዮጵያ ጉዳይ ያገባናል የሚሉ ዲያስፖራ አባላት የሚሆኑ ተቃዋሚ ፖለቲካ ፓርቲዎችም፣ ግለሰቦች የሚሆኑ የኢትዮጵያ ጉዳይ ከሚያገባቸው ጋር ለመስራት መንግስት ራሱ ውሳኔ ያስተላለፈበትና ያንን ተግባራዊ እያደረገ ያለበት ሁኔታ አለ። ሌላው ደግሞ ከቅርብ ጊዜ ወዲህ እንዳየ ነው። ለምሳሌ በተለያዩ ምክንያቶች የታሰሩ በሺዎች የሚቆጠሩ ዜጎቻችን እንዲፈቱ መንግስት ወስኖ በዛ ውሳኔ መሰረት ክሳቸው ተቋርጦ አንዳንዶቹ ደግሞ በይቅርታ እንዲፈቱ ተጠርጓል። ይሄ ቀጣይነት ያለ ሂደትም ነው። በአንድ በኩል እነዚህን እርምጃዎች መንግስት እየወሰደ ነው። በዲሞክራሲ ምህዳሩ ደግሞ ሌላው የመደራጀት መብት፣ የመረጃ የማግኘት መብት፣ የሚዲያ ነጻነት እነዚህ በምፈለገው ደረጃ እንዲያድጉ ክፍተቶችን እየለየን የሪፎርም ስራዎችን እየሰራ ነው ያለ ነው። ይሄ ባለበት እንግዲህ ተጨባጭ የሆኑ እርምጃዎች እየተወሰደ ባለበት ምን እንዲያመጣ ነው ይሄ ውሳኔ በአሁኑ ጊዜ የሚተላለፈው? በኢትዮጵያና በዩናይትድ ስቴትስ መካከል ያለው ጠንካራ ግንኙነትም ኮንግረሱ ኤችአር 128ን በማሳለፉ ምክንያት እንደማይስተጓጎል ሚኒስትሩ ተናግረዋል። ከአሜሪካ ጋር የነበረን ጠንካራ ግንኙነት የሚጎዳም አይደለም ለወደፊትም ደግሞ የሚቀጥልና ያ ግንኙነት ደግሞ ለመንግስት ተብሎም ሳይሆን ለሕዝቡ ለዜጎቻችን ጥቅም ስባል እንዲሁም ደግሞ በአጠቃላይ ለቀጠናው ስባል ግንኙነታችን ተጠረክሮ ይቀጥላል ነገር ግን ይህንን ውሳኔ በእኛ በኩል የሚጠቅም አይደለም፣ ወቅቱን የጠበቀ አይደለም፣ አግባብነት ያለው አይደለም፣ የተነሱትን ጉዳዮች መፍትሄ የሚሰጥ ነገር አይደለም የሚል ያቋም ነው ያለን። የኢትዮጵያ የሰብአዊ መብትና የተጠያቂነት ህግ የቻር 128 በሀገሪቱ የተጣለውን የአስቸኳይ ጊዜ አዋጅ መነሳት ጨምሮ በመንግስት መወሰድ ያለባቸውን ሌሎች እርምጃዎችም ይዘረዝራል። ዩናይትድ ስቴትስን የመሳሰሉ አንዳንድ ምዕራባውያን መንግስታት የዚህን አዋጅ መጣል ሲቃወሙና እንደሚያሳስባቸውም ሲገልጹ ቆይተዋል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በሳምንቱ መጨረሻ ከዲፕሎማቲክ ማህበረሰቡ ጋር ለመጀመሪያ ጊዜ እንደሚገናኙ ምንጮች እየገለጹ ነው። ግንኙነቱ ምን መልክ እንደሚኖረው፣ ይህ አዋጅና ሌሎች ወቅታዊ ሁኔታዎችም ስለመነሳታቸው ግን እስካሁን የተጨበጠ መረጃ የለም። ትናንት በኮንግረሱ ያለፈው ኤችአር 128 ህግ ሆኖ እንዲወጣ ለሴኔቱ መቅረብና በኋላም በፕሬዝዳንቱ መፈረም ይኖርበታል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። በዛሬ ዕለት ወደ አምቦ ከተማ ተጉዘው በስታዲየም ለተሰበሰበው የከተማው ነዋሪ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ የትላንቱን ቁርሾና ጠባሳን በመተው ጠንካራ የአንድነት ማዕቀፍ እንዲገነባ ጠይቀዋል። ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ ከጅጅጋ ቀጥሎ ሁለተኛው በሆነው በዛሬው የአምቦ ጉብኝታቸው ምክትላቸው አቶ ደመቀ መኮንን፣ የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳና ሌሎች የፌዴራል ባለሥልጣናት አብረዋቸው የተጓዙ ሲሆን በቀረቡ ንግግሮች ቄሮዎች ተመስግነዋል። ጽዮን ግርማ ቀሪውን ይዛለች። ከአዲስ አበባ በስተ ምዕራብ 126 ኪሎ ሜትር ርቀት ላይ ወደምትገኘው ባለፉት ሦስት ዓመታት ብዙ ሞቶችን ወደ አስተናገደችው አምቦ ከተማ የገቡት ጠቅላይ ሚኒስትር አብይ አህመድ ለንግግር ወደ መድረኩ ሲወጡ የሞቀ አቀባበል ነበር የተቀበላቸው። ከፍተኛ ባለስልጣናትን፣ አባ ገዳዎችን፣ የሃይማኖት አባቶችን ካመሰገኑም በኋላ የሁላችንም ጋሻ የሆናችሁ ቄሮዎች ሲሉ በኦሮሞ የተቃውሞ እንቅስቃሴ ወቅት ጉልህ ድርሻ የነበራቸውን ወጣቶች አመስግነዋል። የዶክተር አብይ አብዛኛው የንግግር ክፍል ከሕዝቡ ጋር አብሮ መስራትን የሚጠይቅ ነበር። ተሲሞኔ እጅ ደናሜ በስልት ታግዘን ባደረግነው ትግል በአሸናፊነት ለመውጣት ችለናል። የድላችን ምስጢር ደግሞ ያለፈውን ታሪክ ወደ ኋላ በመቁጠር ሳይሆን ወደፊት አሻግረን በማየት አንድ ላይ ሆነን ለለውጥ በመሥራታችን ነው። ይሁን እንጂ ይሄ ድላችን ውጤታማ ሊሆን የሚችለው የተሰጠንን ኃላፊነት አብረን ሆነን ልንሰራ ከቻልን ብቻ ነው። ጠቅላይ ሚኒስትር አብይ አያይዘው በተገኘው ድል ብዙም ሳንኩራራ ለመጪው ጊዜ አዲስ ታሪክ ለመስራት የማይነቃነቅና የማይፈራርስ ድልድይ በመገንባት የሀገራችንን ሕዝቦች አጠናክረን መጓዝ አለብን ብለዋል። የኢትዮጵያን ሕዝቦች ሁሉን አቀፍ ወደሆነ የፍቅር ምዕራፍ ለማሸጋገር ወደ ስራ መገባት እንዳለበትም በንግግራቸው ጠቅሰዋል። ወጣቶችንና የሴቶችን ጉዳዮች ጨምሮ ያልተመለሱ ብዙ ጥያቄዎች እንዳሉ የተናገሩት ጠቅላይ ሚኒስትሩ የስራ አጥነትን ለመቅረፍ የሚኖረው ትግል ቀላል እንዳልሆነም ጠቁመዋል። ችግሮች ተነቅሰው የመፍትሄ አቅጣጫዎችም ተለይተው መቀመጣቸውን ጠቅሰው ቃል የተገባውን ተግባራዊ ለማድረግ ሁሉንም ወደ ስራ ለመተግበር ትብብርና አንድነት እጅግ አስፈላጊ መሆኑንም አስገንዝበዋል። የትላንት ታሪክ መነሻ እንጂ ለዛሬ ትርፎኖ ሊያገለግል አይችልም። የትናንቱን የታሪክ ጠባሳ ከመነካካት ወጥተን ለወደፊቱ የጠንካራ አንድነት ማዕቀፍ መመስረት አለብን። የሰብአዊ መብት አጠባበቅን በተመለከተ በንግግራቸው ላይ አካተውም ነበር። የሰብአዊ መብት አጠባበቅን ለማረጋገጥ አስፈላጊ በሆኑ ጉዳዮች ላይ በጋራ በመሥራት የሚገጥሙንን መሰናክሎች ሁሉ አንድ ላይ ሆነን አብረን እያረምን መሄድ ይኖርብናል። በዛሬው የአምቦ ዝግጅት ላይ ከጠቅላይ ሚኒስትሩ ጋር አብረው ከተጓዙት መካከል ምክትል ጠቅላይ ሚኒስትር ደመቀ መኮንንም ኢትዮጵያ በአዲስ ምዕራፍ ላይ ናት ብለዋል። በዚህ ጉዞ የጀመርነው ለውጥ አለ፣ የሚያኮራ ትርጋ መንገድ አለ። ያንን ከህዝቡ ጋር በመሆን ለውጡን ለማስቀጠል ጉዞ ጀምረናል። ለውጥ በጀመር በራሱ አንድ እርምጃ ነው። ለውጥን በተሟላ ሁኔታ ለማስከተል ደግሞ ሌላ ተጨማሪ በስ የሚጠይቅ ነው። የረቱ ትልልቁ ባለቤቶች እናንተ ወጣቶች፣ ቄሮ የዳ የአገር ያንገር ሸማግሌዎች አባ ገዳዎች ምሁራንና ሁሉም ባለቤቶች ናቸው። ሁሉም ያለው ለለው ተጠረረ መሆን ድርሻውን መወጣት ወቃዊና ታሪካዊ ይዘን ይህንን ለማድረግ ሰላማችንን እንጠብቅ፣ ዴሞክራሲያችንን እንናጥቅ ልማታችንን እናፋል። በዚህ ጉዞ ሁላችንን የምንፈራፋትን የበለጸቀች ጠንካራ ሀገር ለመገንባት እንመራራ። ለዚህ ይዚያውም ነው መጪው ጊዜም ብሩህ ነው። አቶ ኬኛ ገላቶማ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳም ከኦሮሞ ርቆ የቆየው አራት ኪሎ ቤተ መንግስት ዛሬ በኦሮሞ ህዝብ ትግልና የሀገራችን ብሔር ብሔረሰቦች ባደረጉት ተጋድሎ እጃችን ገብቶ ይገኛል ሲሉ ተናግረዋል። ብሔር ብሔረሰቦችና የኢትዮጵያ ህዝቦች የሰጧቸው አደራና ኃላፊነት እጅግ ከባድ፣ ቀንና ሌሊት እንቅልፍ የሚነሳ መሆኑን መገንዘብ አስፈላጊ ነው ብለዋል። በአንድ በኩል በእኩልነት ተጠቃሚነትን ማረጋገጥ፣ በሌላ በኩል ደግሞ የኢኮኖሚ እድገትን በማምጣት የህዝቦቻችንን ህይወት የመለወጥ ትልቅ የቤት ስራ ከፊታችን ተደቅኖ ይገኛል ብለዋል አያይዘውም በአሁኑ ወቅት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰላም ወርዷል። ህብረተሰቡ ፊቱን ወደ መደበኛ ስራው መልሷል። የተፎካካሪ ፖለቲካ ፓርቲዎች እንኳን ሳይቀሩ ተስፋቸው ድርጅታቸው ላይ እንደሆነ እየተናገሩ ነው ብለዋል። የዛሬውን የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በተመለከተ በዝግጅቱ ላይ የተገኘችና ስሟን መግለጽ ያልፈለገች አንዲት የአምቦ ከተማ ነዋሪን በስልክ አስተያየቷን ጠይቂያት ነበር። አገራችን መርጦ ከአምቦን ማለት አምቦውን መርጦ ከሁሉም በላይ ሰጥቶ መምጣቱ ራሱ ትልቅ እንደ ትልቅ ነገር ነው። እኛ ያሰብነው አሁን ደግሞ በዚህ ሰዓት በዚህ ወቅት እኛ ስንቶች የሞቱብን ስንቶች ወጣቶች አሉን። እሱንም ደግሞ እንደ ብርታት እንደምሰጥ ነው እኛ ያሰብነው ማለት ነው። ብዙ ነገር ሆነናል እዚህ አምቦ ውስጥ። አምቦ ደግሞ የታሪክ ሀገር እንደሆነች ነው እሱም እየገለጸልን የሰው ስሜት ምን ይመስል ነበረ? በጣም ደስተኞች ነበሩ። በቃ በጣም በጣም በጣም ደስታው ከሁሉም ላይ ደስታ ነው የምታዩ። ሁሉም ሰው እዛ ያለ ሁሉ በደስታ የተሞላ ሰው ነው እዛ የነበረው። ብሔር ብሔረሰብ ሙሉ፣ ሁሉም የሀገሩ ሁሉ ብሔር ብሔረሰብ ጨምሮ ሁሉም ደስተኛ ነበር። እሱንም ሁሉንም አዘስቶ ነው ንግግሩ ያደረገው። በጣም ደስ ብሎናል። በጣም አመሰግናለሁ። እግዚአብሔር ስጥልኝ ለሰጠሽን ማብራሪያ። እኔም አመሰግናለሁ ደውላችሁ ስለጠየቃችሁን። በጣም አመሰግናለሁ። ፌዴራል ጠቅላይ አቃቤ ሕግ የአንድ መቶ አስራ አራት ተከሳሾችን ክስ ማቋረጡ ተገለጸ። ከመካከላቸው ሁለቱ የዋልድባ ገዳም መነኮሳት መሆናቸው ተረጋግጧል። መለስካቸው ማህ ነው ዝርዝሩን የላከልን ጠቅላይ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባስገባው ደብዳቤ የአንድ መቶ 14 ተከሳሾች ክስ እንዲቋረጥ መወሰኑን አስታውቋል። አንድ መቶ 114ቱ ተከሳሾች በሙሉ በተለያየ የሽብር ወንጀል የተጠረጠሩ ሲሆኑ ከእነዚህም መካከል የዋልድባ ገዳም መነኮሳቱ አባ ገብረ ኢየሱስ ኪዳለ ማርያምና አባ ወልድ ስላሴ ወልድ ሃይማኖት ይገኙበታል። ክሳቸው እንዲቋረጥ የተደረገላቸው እነዚህ ሰዎች ከዚህ በፊት ሲደረግ እንደቆየው ከእስር እንደሚፈቱ አቃቤ ሕግ መግለጹንም ምንጮች ይናገራሉ። ከሁለቱ መነኮሳት ጋር በአንድነት የተከሰሱት የአቶ ነጋ ዘላለም ጠበቃ አቶ አለልኝ ምህረቱን ተወሰነ በተባለው ውሳኔ ላይ ያላቸውን መረጃ ጠይቄያቸዋለሁ። ለጊዜው እንግዲህ ከፍርድ ቤቱ ጽሕፈት ቤት ያረጋገጥኩት መነኩሴዎቹ የተከሰሱበት በመነሻ ገር ወልደ ሚካኤል መዝገብ ሶስት ሰዎች ቀርተው ነበር። እነሱ ሙሉ በሙሉ ክሳቸው እንደተቋረጠ አረጋግጫለሁ። እውነቱ መነኩሳትና አቶ ነጋ ዘላለም ናቸው። በሌላ መዝገብ እና አስቻለው ደሴ በሚል መዝገብ ይ ሁለት ሰዎች ክሳቸው እንደተቋረጠ አረጋግጫለሁ። ሌሎችም ያው እንደተቋረጠ ተነግረዋል ግን ለጊዜው ነው ያረጋገጥኩት የእነዚህን ብቻ ስለሆነ እኔ በርካታ ደንበኞች አሉ። እነሱ ክስ ተቋርጦ እንደሆነና እንዳልተቋረጠ ጠይቄ ነበር። ስለ መቋረጡ የመጣ ደብዳቤ አለመኖሩን ከፍርድ ቤት ምናልባት እንግዲህ ዛሬ የደረሰው ደብዳቤ ሙሉ በሙሉ ይሁን አይሁን ያረጋገጥነው ነገር ስለሌለ ነገንም እንጠብቃለን። በተመሳሳይ በሽብር ወንጀል ተጠርጥረው ከተያዙና በሌላ መዝገብ ከተከሰሱ ሰዎች መካከልም ዛሬ ክሳቸው እንደተቋረጠ የተነገራቸው እንዳሉም ከተከሳሾቹ ጠበቆች አቶ ወንድሙ ይብሳ ለቪኦኤ አስረድተዋል። ተፈቱ ከተባሉት ውስጥ ይሁኑ አይኑ በግልጽ አላየሁትም። ነገር ግን አቶ ሀብታሙ በየነ አማን ከወለጋ አካባቢ ታዙ ኦሮሞዎች ናቸው። በእነሱ መዝገብ ከተከሰሱት ውስጥ የአምስቱ ሰዎች ስም ዝርዝር ክሱ እንደተቋረጠ በችሎት ላይ ተነግሮናል። ከነዚህ ክሳቸው ከተቋረጡት ውስጥ አንደኛ አቶ ተስፋዬ አበበ፣ ሁለተኛ አቶ ብልሱማ ፍቃዱ፣ አቶ ጎንፋ መከርና፣ አራተኛ አቶ ዋክቶላ ሀይሉ፣ አምስተኛ ጫላ ያዳቴ ቡልቱን ተባሉታ ክሳቸው ተቋርጠዋል። የተቀሩት ደግሞ አራት ሰዎች ናቸው። በዚህ መንግስት ቁጥር ወደ አስራ አራት ነበሩ። ቀደም ሲል ሌሎቹ ተፈርዶባቸዋል እንከላከልም ተብሎ አሁን ከነዚህ ውስጥ አራት ሰዎች ይቀራሉ ማለት ነው። እነዚህ አምስቱ ዛሬ ክሳቸው የተቋረጡ ከነዚህ ከተባሉት ውስጥ ሆናሉ ብዬ ነው ምስልቶው። በተመሳሳይ ወንጀል ተከሰው ከተፈረደባቸው መካከል እስከዛሬ ከጥቂቶቹ በስተቀር የተፈቱ የሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዊኒ ማድኪዜላ ማንዴላ ህልፈት አቡነ ዴዝሞን ቱቱ ቀስተ ደመናይቱ ሀገር ሲሉ ከዲሞክራሲያዊው የሥርዓት ለውጥ በኋላ በጠሯት ደቡብ አፍሪካ ለዘመናት የተካሄደውን ጸረ ዘር መድሎና ጸረ ረገጣ ትግሎች ትውስታ ከያንቀላፉበት ጥጋጥግ ቀስቅሷል። ዊኒ ለልቦናችንና ለቀልባችን ያንን ያህል ቀረቡና ባለፈው ሳምንት ዕለተሰኞ መጋቢት 24 2010 ዓመተ ምሕረት በሰማንያ አንድ ዓመት ዕድሜያቸው ያረፉ ጊዜ ዊኒ ሞተች፣ ዊኒ እኮ ሞተች እያልን ድንገተኛውን መርዶ በሐዘን ስሜት ተቀባበልን። አዛውንቲቱን የነጻነት ትግል አርማ አንቺ እያልን ጠራን፣ ልክ የቀድሞውን ባለቤታቸውን ኔልሰን ማንዴላን አንተ እንድንል እኔም የታሪኩን ፍሰት እየተከተልኩ አንቱም አንቺም እያልኩ ብጠራ፣ ከቁባት አትጣፉት፤ ታሪኩን ተከተሉ። ምንም እንኳ የዊኒን የሕይወት ታሪክ የውዝግብና የሁከትም ጥላ ሊያደበዝዘው ሲገዳደረው ቢሰነብትም ዓመታትን ቢያስቈጥርም፣ በዛሬው የመሸኛ ሥነ ሥርዐት ላይ በጎ በጓቸው ሲሞገስ ከሀገሪቱ ልሂቅ እስከ ደቂቅ ያለ ሁሉ መልካሙን ትውስታውን ስለ ዊኒ ማዲኪዜላ ማንዴላ ከማዝነብ አልሸሸም። የዊኒ ማንዴላ ቅርስና የትግሏ ትሩፋት እኮ መንጠፊያ የለውም ይሉ ነበር የተናገሩ ሁሉ። አኒታ ፓውል ከጆበርግ እንደ ዘገበችው ዊኒ ማንዴላ ላባቸውንም ደማቸውንም ሰጥተው ታግለዋል። የዘሮችን እኩልነት በደቡብ አፍሪካ ምድር ላይ ለመደንገግ በጉልህ በሚንጸባረቅ ጀብዱ ታግለዋል። የግል ክፍያ ፈጽመዋል። የዊኒ ትግል ይቀጥላል ብለዋል። በዚህች ምድር ላይ ሕያው ሰው ሆነው የቆዩባቸውን ዓመታት በክብር ያነሱ የተናገሩ የዕድሜ ዘመን ሁሉ ተሟጋች አክቲቪስት ዊኒ ማንዴላ የሕዝብ እንደራሴ ሆነው ለሀያ ዓመታት ፓርላማው ውስጥ አገልግለዋል። የዊኒ አስከሬን የፊታችን ቅዳሜ በመንግሥታዊ የክብር ሥርዓት ወደ ዘላ ዓለማዊ ማረፊያው ይሸኛል። በዚያ ተገኝተው የዊኒ ማዲ ኪዜላ ማንዴላን የሕይወት ታሪክ የሚያነቡት የሀገሪቱ ርዕሰ ብሔር ሲሪል ራማፖሳ ራሳቸው ናቸው። የትንቅንቁ ዘመን የዱር ጓዳቸውም ነበሩና ዊኒን በቅርባቸው ያሉና የሀገራቸው ሰው ኡማማ እያለ ነው የሚጠራቸው። ቸርነታቸውን፣ የክፉ ቀን ሰው መሆናቸውን፣ ታማኝ ወዳጅ ጓደኛ መሆናቸውን ለመግለጽ ይመስላል። ፕሬዝደንት ራማፖሳም እንዲሁ ይሏቸዋል። የኡማማ ዊኔን ህልፈት በመሪር ሐዘን እያሰብን እዚህ የተገኘነው ሕይወቷን በክብር ሐሴት ለማሞገስም ነው ምክንያቱም ይህ ሕይወት ትርጉም ባለው ሁኔታ የተኖረ ነውና የሌሎች ሕይወት እንዲሻሻል ያለ ስስት የተሰጠ ሕይወት ነውና። የትግሉ ዘመን አርበኛውን ኪንግስሌይ ማሁቤላን ጨምሮ ለብዙ ደቡብ አፍሪካውያን ማዲኪዜላ ማንዴላ የእናት ተምሳሌት ናቸው። ማኩቤላ ዘረኛው መንግሥት ወንጀለኛ አድርጎ አግዶት የነበረው የአፍሪካ ብሔራዊ ኮንግረስ አባል በመሆናቸው ለዘጠኝ ዓመታት በስደት ሊኖሩ ተገደው ነበር። ማኩቤላ በዚያ ላይ የኤኤንሲ የያኔው መሪ ኦሊቨር ታምቦ ረዳትም ነበሩ። ስለ ዊኒ የሚሉት አለ። ለእኔ እንደ እናት ነበረች። ከስደት ስመለስ ቤቷ ውስጥ አብሬያ ትኖር ያለሁ እንደ እኔ ሁሉ የቤተሰቤ አባል ነው ለምትለው ሁሉ ተከላካይ ጥላ ከለላ ነበረች። እንደዚህ አይነት ሰው ነበረች። ዊኒ በታጋይነቷ በተሟጋችነቷ ምክንያት ዋጋ ከፍላለች። ለአንድ ዓመት ተኩል ብቻዋን ተነጥላ በእስር ቤት እንድትማቅቅ ተደርጋለች። ዱር ወደሆነ አካባቢም በግዞት ተባራለች። በቅርብ ዓመታትም ዊኒ ማንዴላ በአንድ የፖሊስ ጆሮና ጠቋሚ ነው ብለው በጠረጠሩት የአሥራ አራት ዓመት ዕድሜ ጸረ አፓርታይድ ታጋይ የሆነ ታዳጊ መጠለፍና ግድያ ጥፋተኛነት ተበይኖባቸዋል። የዊኒ ማንዴላ ህልፈት ሰሞኑን የሀገሪቱን ገዢ ፓርቲ የኤኤንሲ የሴቶች ማኅበርን ማነቃቃቱ እየተነገረ ነው። ይህን የሴቶች ሊግ ማንዴላ ለአስር ዓመታት መርተውታል። ዛሬ ሶዌቶ ውስጥ በተካሄደው የኦርላንዶ ስታዲየም ስነ ሥርዓት ላይ የተገኙ ሐዘንተኛ ሴቶች ዊኒ ማንዴላ ራሳቸውን ይሸፍኑበት የነበረ ዐይነት ጨርቅ እየተከናነቡ ወጥተዋል። ዊኒ ማንዴላ የደቡብ አፍሪካ ሴቶች አቅም በውሳኔ ሰጪነት ደረጃ እንዲጠናከር ብዙ ጥረዋል፣ ብዙ አበርክተዋል ብላለች። የሰማዕቱ ጸረ አፓርታይድ ታጋይ ክሪስ ሃኒ ልጅ ሊንድዌ ሃኒ በዚህ ሳምንት ውስጥ ስለ ኡማማ ዊኒ እንደ እውነቱ ለእኔ ያልጣሙኝ ነገሮች ሲባሉ ሰምቻለሁ። በመገናኛ ብዙሃኑም መሪዎችም፣ የእርሳቸውን ማንነት የሚከላከሉላቸው ሁሉ እንዲህ አይነት አባባሎችን ተናግረዋል። ኡማማ ዊኒ ተከላካይ አያስፈልጋትም። ተግባሮቿ እኔ እንደ አንዲት ነፃ ጠንካራና ብርቱ ጥቁር ሴት እዚህ እንድቆም ምክንያት ሆነዋል። በየቤቱ የሚሞቅ እሳት እንዲነድ ማድረጓ ብቻ ሳይሆን እንጨትና ጭራሮም ሰብስባ ያቀጣጠለችው እሷው ነች። ፍርሃት ጨርሶ አታውቅም። የአፍሪካ ብሔራዊ ኮንግረስ ኤኤንሲ ዛሬ መግለጫ አውጥቷል። ዊኒ ማዲኪዜላ ማንዴላ አልሞተችም አለ እጅግ በዛች እንጂ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። የዩናይትድ ስቴትስ ምክር ቤት ኤች አር 128 በሚል መጠሪያ የሚታወቀውን የውሳኔ ሐሳብ በትላንትና ዕለት አጽድቋል። በሀገራቸው የሚታየው የሰብአዊ መብት አያያዝ ያሳሰባቸው ትውልድ ኢትዮጵያ አሜሪካውያን ድምፅ ሰጪዎች በተደጋጋሚ በተካሄዱት የምስክሮች ቃል መስሚያ ሥነ ሥርዓቶች ጨምሮ በጉዳዩ ዙሪያ በተከናወኑ ልዩ ልዩ እንቅስቃሴዎች ከዩናይትድ ስቴትስ ምክር ቤት አባላት ጋር በቅርበት በመሥራት ባደረጉት ያላሰለሰ ጥረት ህጉ በመጨረሻው ሊጸድቅ መብቃቱ ተዘግቧል። ለመሆኑ የህግ ውሳኔ ሐሳቡ ይጸድቅ ዘንድ ከፍተኛ ጥረት ሲያደርጉ በቆዩ ወገኖች ዘንድ በተለየ ስሜት ሲጠበቅ የቆየው ይህ ውሳኔ የተወጠነለትን ዓላማ እንደምን ያሳካ ይሆን? ምን አይነትስ ጉዳዮችን ተፈጻሚ ያደርጋል? አሉላ ከበደ ሂደቱን ሲከታተሉ የቆዩ በዋሽንግተን ዲሲና አካባቢው በህግ ሙያ የተሰማሩትን ዶክተር ፍጹም አቻም የለህን አነጋግሯል። ዶክተር ፍጹም አቻም የለህ፣ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። በእንግሊዝኛ መጠሪያ ኤች አር አንድ መቶ ሀያ ስምንት በሚል የሚታወቀውና በኢትዮጵያ የሰብአዊ መብቶች እንዲከበሩ ሁሉን አቀፍ መንግስታዊ አስተዳደርም የሚኖር ዘንድ ግፊት ለማድረግ በሚል ባለፈው አመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት የቀረበው ውሳኔ ሀሳብ በትላንትናው ዕለት ጸድቋል። እስኪ ከመሠረታዊው ጥያቄ እንነሳ። ይህ የውሳኔ ሀሳብ መጽደቁ ምን አይነት ለውጥ ያመጣል? ዛሬ በኢትዮጵያ በሚታዩ ነባራዊ ሁኔታዎች ላይ በተጨባጭ ምን አይነት ሁኔታዎችን ተፈጻሚ ያደርጋል? ይሄ የህግ ውሳኔ ሀሳብ በመጀመሪያ ደረጃ የኮንግረሱን ተቆርቋሪነትን ይገልጻል እና ይሄ የወጣው ህገ ውሳኔ የአሜሪካ መንግስት ኢትዮጵያ ውስጥ በሚደረገው የሰብአዊ መብት ረገጣ ባለፉት ሀያ ሰባት አመታት የተከናወኑ ድርጊቶችን፣ የአስቸኳያ ጊዜ አዋጁን፣ የህዝብ ከአንድ ቦታ ወደ አንድ ቦታ በግዴታ ማባረርን፣ የህግ አልባነትን ተቃውሞ የወጣ ውሳኔ ነው እና ከዛም አልፎ የአሜሪካን የውጭ ጉዳይ ሚኒስትርና የገንዘብ ሚኒስትርን በዚህ ጉዳይ ላይ የተሳተፉ ሰዎችን በተመለከተ ውሳኔ ሊያደርግ ሁሉ ሀሳቡን ይገልጻል። ይሄ እንግዲህ የአሜሪካን ኮንግረስ ህግ አውጪው አካል ብዙ ወራቶችን ፈይቶ በኢትዮጵያ ላይ የሚደረሰውን ሰብአዊ መብት ረገጣ ተቆርቋሪ አግኝቶ የራሱ መንግስት ያልተቆረቆረለትን የአሜሪካን ኮንግረስ በዚህ ተቆርቆሮ ያወጣው ውሳኔ ነው። መልካም የዩናይት ስቴትስ ምክር ቤት ወኪሎች በዚህ የህግ ውሳኔ ሀሳብ የታቀፉ ሀሳብ ሲያጸድቁ በመሠረታዊነት ያዩቸው ያሏቸውን ባቀረቡበት ዝርዝር ለሰብአዊ መብት የሚሰጠው ከበሪታ ከፍ እንዲል የህግ የበላይነት እንዲከበርና ዲሞክራሲ መሰረት እንዲኖረው ይላል። የተባበሩት መንግስታት ድርጅት በአገር ውስጥ ተገኝቶ ምርመራ እንዲያደርግ የሚሉትን ይጨምራል። በእርግጥ እነህ ሁኔታዎች በዚህ ቀደም ብሎ በተገለጸው የህግ ሀሳብ ውሳኔ ተፈጻሚ እንዲሆኑ በእርግጥ ተጨባጭ ማድረግ ይቻላል። ይሄ የአሜሪካን ህዝብ የመረጠው ምክር ቤት የወሰነው ውሳኔ ነው። የአሜሪካ ምክር ቤት የመረጠው ውሳኔን በተለያየ መንገድ ማስፈጸም ይቻላል። አሁን እንግዲህ ይሄ ነው ሀሳቡ። የአሜሪካን ህዝብ ሀሳብ ብለን ልትለው ትችላል፣ ምክንያቱም በተወካዮቻቸው በኩል የተደረገ ነው። ኢትዮጵያ ውስጥ የአሜሪካን አምባሳደር አለ። አምባሳደሩ ተፈጻሚነቱን ለማስተግበር በሚያደርገው ጥረት ከእነሱ ጋር በሚነጋገርበት ጊዜ ይሄ ውሳኔ በጣም ይረዳዋል እና ይሄ እንግዲህ በኋላ በዲፕሎማቲክ መንገድ በሚካሄዱ መሳሪያ ይሆናል ማለት ነው። በዩናይትድ ስቴትስ የኢትዮጵያውያን አምባሳደር ለምክር ቤት አባላት በኢትዮጵያ ለተጀመሩት የለውጥ ሂደቶች እንቅፋት ይሆናል ሲሉ እንዳይጸድቅ የሚጠይቅ ብዙ ዝርዝር የያዘ ደብዳቤ ልከዋል። የኢትዮጵያ መንግሥትን አቋም ነውና እሳቸው የሚያንጸባርቁት። ከዚህ ቀደምም የኢትዮጵያ መንግሥት አሜሪካ በሚገኙ ጉዳይ አስፈጻሚዎች ከፍተኛ ገንዘብ ወጪ አድርጎ ብዙ ጥረት ሲያደርግ እንደነበረ ተዘግበዋል። እነኚህ ሁኔታዎች በእርግጥ ዛሬ ካሉት ሁኔታዎች ጋር ተዛምዶ የኢትዮጵያ መንግስት ፈቃደኛ እንዲሆን ያደርጉት ይሆን? ያን መንገድ ሊከፍት ይችላል? ይሄ እንዳሉት በዲፕሎማሲያዊ መንገዶችም በሌሎችም ጥረት የሚደረግበት ሀሳብ ነው እና በእርግጥ መንገድ የሚከፈት ይመስሎታል? አያይዘውም አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሊያስፈጽሙ ለሚሞክሯቸው ለውጦች እንቅፋት ይሆናል የሚል መከራከሪያም ተነስቷል በአምባሳደሩ ደብዳቤና በሌሎች መሰል ሀሳብ ባነሱ ወገኖች ዘንድ። እንዴት ይመለከቱታል? በጣም ጥሩ። አምባሳደሩ የጻፉትን ደብዳቤ አይቸዋሉ። አምባሳደሩ የዚህ የለውጥ አካል የማይመስል አይነት እንቅስቃሴ የሚያደርጉ ይመስለኛል። ምክንያቱም የጻፉት ደብዳቤ አንደኛ ደካማ ነው። ለምንድን ነው ደካማ ያሉት? ማለት እሳቸው በደንብ ህጉም ቢያነቡት ኖሮ ይሄ ውሳኔ ዶክተር አብይ ለሚያራምዱት ለውጥ የሚረዳ እንጂ እንቅፋት የሚሆን አይደለም። እንዲሁ በተለምዶ እንቃወም በሚል መንገድ ከላይ ከአዲስ አበባ እንግዲህ ሁለት የተከፋፈለ ሀይል ያለ ይመስላል። የዛን የአንደኛውን ይሄንን ለውጥ ደጋፊ ያልሆነ ሀይል የጻፈው አይነት ደብዳቤ ነው የሚመስለው። ምክንያቱም ይሄ እዚህ ህጉ ላይ የተጻፈውን ነገር እኮ ዶክተር አብይ እኮ በተለያየ መንገድም ብለውታል። በሶማሌ ክልል የተደረገውን ማፈናቀል፣ በኢሬቻ ለተለያዩ ግድያዎች እኮ ይቅርታ ጠይቀዋል። እሳቸው እንግዲህ በተናገሩት እንኳን ብናየው የተለያዩ ለውጦች እንደሚያካሄዱ የሰብአዊ መብት እንደሚከበር ሰብአዊ መብት የተፈጥሮ ጸጋ ነው ብለው የተናገሩ ሰው ናቸው እና እነዚህ ነገሮች የሰብአዊ መብት እንዲከበር ይረዳሉ፣ የኢትዮጵያ መንግስት ኢንከረጅ ያደርጋሉ እንጂ እንቅፋት አይሆኑም። እንደውም ትናንትና እኔ በሲስፋን ነበር ስከታተል የነበረው። ኮንግረስ ማኖቹ በደንብ ተረድተዋል። ይገባናል፣ አሁን እየተካሄደ ያለው ሪፎርምን እኛ ለማደናቀፍ አንፈልግም፣ መርዳት የምንፈልገው በጣም ኢንከረጅም ሳይኖች አሉ፣ ያለውንም ነገር እንከታተላለን። ግን የሳቸው የተናገሩት ነገር ወደኋላ እንዳይመለስ ሪፎርሙንም ለመርዳት ስንል ነው ብለው ተናግረዋል። ኮንግረስ ማለት ነው እና ይሄንን ሕግ ያጸደቁት የምክር ቤት አባላት ያቃሉ እየተካሄደ ያለውን ነገር የእሳቸውንም ንግግርም ሆነ የሚያደርጉት ነገር ተረድተውታል እና ይሄ እንዲሁ በተለምዶ የአሜሪካን ኮንግረስ የሚያጸድቀውን ነገር እንቃወም በሚል አስተሳሰብ ስሜት፣ የተጻፈ ደብዳቤ እንጂ በትክክል ህጉ ቢነበብ ቢተረጎምላቸው አምባሳደሩ እንደዚህ አይነት ደብዳቤ ማይጽፉም ብዬ ነው የምገምሰው። ግን ከበፊትም ጀምሮ በኤችአር ቱ ሳውዘንድ ትሪ ጊዜም በወር ሀምሳ ሺህ ዶላር እየተከፈላቸው እንደዚህ አይነት የሚያደናቅፉ ሎቢስቶች ነበሩ። አሁንም ያንን ስራ በተለምዶ ይሰራል እንጂ ለውጥ የሚያካሂዱት ዶክተር አብይማ ከተናገሩት ጋር የሚዛመድ እንደውም የእሳቸውን ስራ የሚረዳ ህግ ብዬ ነው ኔ እስኪ የአምባሳደሩን ቃል የእሳቸውን ሀሳብ ገፍቼ ላቅርብ። የዚህ የውሳኔ ሀሳብ መጽደቅ የተጀመሩት ጥረቶች አሉታዊ ተጽዕኖ ያሳድራል ይላሉ በደብዳቤያቸው መጨረሻ። በእርሳቸው ፊርማ የወጣ መሆኑን የሚያመለክተው ደብዳቤ የፖለቲካ አመራሩ ይህን ደብዳቤ ላከው የፖለቲካ አመራር ይላሉ፣ በጀመርነው የለውጥ ወይም የተሀድሶ ሂደት ዳር ለማድረስ ቁርጠኝነታችን እናረጋግጣለን፣ ወደፊት ለሚደረጉ ውይይቶች ፍቃደኞችም ነን ይላል። ከዛ አንጻር ያለዚህ የውሳኔ ሀሳብ መጽደቅ አምባሳደሩ እንዳሉት ተፈጻሚ ሊሆን የሚችል አይመስሎትም። አሉታዊነቱ አይታየኝም። አሉታዊነቱ ምኑ ላይ ነው? ይሄ ኮ ይሄ የህግ ረቂቅ ሰብዓዊ መብት ይከበር፣ የተቃዋሚ ፓርቲዎች ከእንደዚህ ከቫይለንስ ይቆጠቡ፣ መሳሪያ መሳሪያ ያዙ ሰዎች ይጣሉ፣ ከመንግስት ጋር ተሰባስበው ይነጋገሩ፣ የአስቸኳይ ጊዜ አዋጁ ይነሳ፣ የተለያዩ ከሶማሌ ክልል የተባረሩ ሌሎችም የሰብአዊ መብታቸው የተረገጠ ግለሰቦች መብት ይኑራቸው የሚል ነው። እሳቸው ፓርላማ ላይ ተነስተው ከተናገሩት ንግግር ጋር ምን የሚቃረን ነገር አለውና? ምኑ ነው አልታይነቱ? ለዚህ ነው ይሄን ደካማም ነው የምለው ይሄን ደብዳቤ። ሁለተኛ ነገር ደግሞ ከጠቅላይ ሚኒስትሩ ሴንቲመንት ጋር የሚሄድ አይመስለኝም። እንደምናውቀው እዛ አሁን እኮ ጠቅላይ ሚኒስትሩ አሸንፈው ወጡ እንጂ የጠቅላይ ሚኒስትሩን ወደዚህ መምጣት ለውጥ ማካሄድን የሚቃወሙ እኮ የመንግስት አካላት አለሆነ ሙሉ ለሙሉ አንድ ወጥ አይደለም እና ያንን የሚቃወም የመንግስት አካል ጋ ዝምድና ያለው ወይንም ደግሞ የዛን ሴንትመንት የሚያንጸባርክ ደብዳቤ መስሎ ነው የሚታየው የአምባሳደሩ ደብዳቤ እንጂ ጠቅላይ ሚኒስትሩ ፓርላማ የተናገሩት ከዛም በፊት የተናገሩት ስለ ሰብአዊ መብት ስለ መሰባሰብ ስለ ኢትዮጵያ አንድ ላይ መምከር ስለ ተቃዋሚዎች ሁሉም ተቃዋሚ ጋር ስለ መነጋገር በሀገር ጉዳይ ላይ ስለ መምከር ከተናገሩት ጋር ይሄ የሚቃረን አይመስለኝም። ስለዚህ ነው ምኑ ላይ ነው አሉታዊነቱ? ለዚህ ነው እንደዚህ አይነት ደብዳቤ ሳየው ለእኔ ደካማና ከምርም የጠቅላይ ሚኒስትሩን አስተሳሰብ የሚያንጸባርቅ አይመስለኝም። መልካም ዶክተር ፍጹማቻሜለህ አሚለ በትላንትና እለት የዩናይት ስቴትስ ምክር ቤት ያጸደቀውን የህግ ሀሳብ ውሳኔ መጽደቅ አስመልክቶ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። ሂደቱን ተከታትለን ሌሎች መሰል ውይይቶችን በሚጋብዙበት እንደምናገኘው ተስፋ አድርጋለሁ። አሁኑ ለጊዜ ርስት እኔም አመሰግናለሁ። አሉላን እናመሰግናለን። እኛም እንግዲህ ክቡራትና ክቡራን አድማጮች ጥቂት ደቂቃዎች ናቸው የሚቀሩን፣ ዝግጅታችን ሊጠናቀቅ፣ አጠር አጠር ያሉ መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ 27 ብር ከ24 ሳንቲም ነው ምንዛሪው። በነገራችን ላይ የኢትዮጵያ ብሔራዊ ባንክ የዛሬ ሳምንት መጋቢት 26 ያወጣው የምንዛሪ ዝርዝር ነው። ዌብሳይቱ ላይ የሚገኘው ኤንቢኢ ጂኦቪ ኢቲ ላይ 18 ተጨማሪ ምንዛሪዎች ይገኛሉ። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ ሐሙስ ሚያዚያ አራት 2010 ይቅርታን ነገ ሚያዚያ አራት አሁን 2010 ዓመተ ምህረት አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። ወደ ዌብሳይቱ መግባትና ተጨማሪ መረጃዎችን ማግኘት ይቻላል ኢትዮሜት። ኢቲ ነው። ዛሬ ኢዲያሚን ዳዳ የተባረሩበት፣ ናፖሊዮን ቦናፓርት ወደ ግዞት ወደ ኤልባ ደሴት የተላኩበት፣ የዓለም የሥራ ድርጅት የተመሠረተበት ቀን ነው። እንግዲህ ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። የስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻን ቫስኮ ቮላሪች፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ሰለሞን ክፍሌ ነን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ከጌታቸው ካሳ ከልብ በመነጨ እውነተኛ ስሜት እኔ ይወድሻለሁ። እንተዋችሁ መልካም ቆይታ። እኔ እወድሻለሁ።